በሶስት የምስራቃዊ አማራ ዞኖች ላይ የበረሃ አንበጣ መንጋ ተከስተዋል። የአንበጣ መንጋው ከ31 ሺህ በላይ የሚልቅ የሰብል የቁጥቋጦ፣ የግጦሽና የደን መሬት ላይ መከሰቱን ነው የኮምቦልቻ እጽዋት ጥበቃ ክሊኒክ ያረጋገጠው። ይለናል መስፍን አራጌ ከስፍራው ባጠናቀረው በተከታዩ ዘገባው የክሊኒኩ ዳይሬክተር መሐመድ ይመር ለአሜሪካ ድምጽ ሬዲዮ እንደገለጹት የበረሃን በጣው በሰሜንና ደቡብ ወሎ እንዲሁም በኦሮሞ ብሔረሰብ ዞኖች ውስጥ በሚገኙ 103 ቀበሌዎች ላይ ከሰኔ 17 ጀምሮ ተከስቷል። ወደ 31799 ሄክታር ላይ የበረሃን በጣ ተከስቷል። በዚህ ውስጥ ወደ አስራ ሶስት ሺ አምስት መቶ አርባ ሄክታር ላይ በሰብል ላይ ተከስቷል። ሌሎቹ በግጦሽ ቁጥቋጦና ዴን ወደ አስራ ስምንት ሺ ሁለት መቶ አምሳ ዘጠኝ ሄክታር ላይ ነው የተከሰተው። የአንበጣው የእርገት ደረጃ ለመራባት ያልደረሰ ጉልምስ የአንበጣ የእርገት ደረጃ ላይ ያለ የበረሃ አንበጣ ነው። የክረምቱን የመራቢያ ወቅት ተከትሎ ከአፋር ክልል በመነሳት መንጋው በአካባቢዎቹ ላይ መከሰቱን የሚያስረዱ ሃዋፊው በበልግ ሰብል ላይ መጠነኛ ጉዳት ማድረሱንም ጠቁመዋል። ባለፈው በበልግ በጣለው ዝናብ አማካኝነት አንዳንዴ የበልግ የመኸር ሰብል ቀድሞ የሚደርሱ ማሽላ እና በቆሎ የተዘራበት ሁኔታ ነው ያለው። ወደ ሶስት ሺ አራት መቶ ሰላሳ አምስት ሄክታር የማሽላ ሰብል ላይ ያው ይህ ነው ባይባልም የተወሰነ ጉዳት ያደረሰበት ሁኔታ ነው ያለው። እንደ ዳይሬክተሩ አምስተኛ የእድገት ደረጃ ላይ የሚገኘው የበረሃ አንበጣ ጉዳት የማድረስ አቅም ቢኖረውም እንቁላል በመጣል ዘሩን ለመተካት ከቦታ ወደ ቦታ የሚንቀሳቀስበት ጊዜ ነው። ለመስኩ ባለሙያዎችም ስጋቱ ይሄ ነው። ትልቁ ስጋታችን እንደኛ ቀጣይ ዘው አካባቢ አፋር ላይ ተመልሶ ተመልሶ ኦሮሚኛ ድንበር አካባቢ ላይ ያሉት ወረዳዎች ላይ ተመልሶ እንቁላል ጥሎ ለቀጣይ መኸር በተለይ ከሐምሌ አጋማሽ ጀምሮ በከፍተኛ መልኩ እንደባለፈው አመት ተፈልፍሎ ጉዳት እንዲያደርሳል የሚል ጉን ያለን በሶስቱ ዞኖች የተከሰተውን የአንበጣ መንጋ ለመከላከል ጥረቶች እየተደረጉ ነው ሲሉም ያመለክታሉ። እስካሁን በባህላዊ መልኩ ነው እየተከላከልን ያለ ነው። ቀጣይ ግን እንደዛ አንበጣው ተሰባስቦ ጉዳት የሚያደርስ ከሆነ ከፌዴራል ግብርና ሚኒስቴር ጋር በመነጋገር ኮምቦልቻ ላይ አንድ የርጭት አውሮፕላን እንዲመጣ ተደርጎ በአውሮፕላን እንዲረጭ የሚደረግበት ሁኔታ ይኖራል። አሜሪካ መጤ ተምች የሚባልና የሚባል እና አርሚ ወር የሚባሉ ተባያለ ለእነሱ የመጣ ኬሚካል አለ። ያንን አሁን ለዞኖች ለማሰራጨት ያው ድልድል አድርገናል። ለበረሃ አንበጣ እንዲጠቀሙበት መርጫ መሳሪያውንም ኬሚካሉንም እንትን እንላለን። ይህ አንበጣ መንጋ ተመልሶ አፋር ድንበር ላይ በመዋል እንቁላል እንዳይጥልና ተፈልፍሎ የመኸር ምርት ላይ ጉዳት እንዳያደርስ ከሆነ የእናንተ ስጋት ከአሁኑ መረባረብ አይገባም ወይ? በባህላዊ መከላከል ብቻ ብቻ ችግሩን መፈታት ይችላሉ ወይ? እሱ ግዴታም ነው መረባረብም አለብን። በተለይ አሁን በለፈው ዓመት የተከሰተው የበረሃን በጣንትን ትልቅ ትምህርት ሊሰጠን ይገባል፣ አስተምሮናል። ስለዚህ ቀጣናችን ላይ ተፈልፍሎ ከፍተኛ ጉዳት ከማድረሱ በፊት ይህንን የበረሃን በጣ ለማጥፋት ከአሁኑ ክትትል እያደረግን ነው። በተለይ አሁን ከዚ ከበጀት ጋር ተያይዞ የበጀትም ጥያቄ እያቀረብን ያለ ነው። ተሽከርካሪም እንዲመደብልን ያው አንደኛ ጥያቄ እያቀረብን ያለው ሌሎች አልባሳትና ምርጫ መሳሪያም እሱን ያው በፌዴራል አማካኝነት እንዲቀርብ ጥያቄ የቀረበበት ሁኔታ ስላለ እነሱ በአጭር ጊዜ ውስጥ ይፈታሉ የሚል ነገር ነው ያለው። መንጋው በደቡብ ወሎ አርጎባ፣ ቃሉ፣ ኮምቦልቻና ወረባቦ በሰሜን ወሎ ራያ ቆቦ፣ ሀብሩ፣ ቆቦ ከተማና ግዳን በኦሮሞ ብሔረሰብ ባቲና ደዌ ሀርዋ ወረዳዎች ላይ መከሰቱን ለማረጋገጥ ተችሏል። የበረሃ አንበጣው ከቆላማ አካባቢዎች ባለፈ እንደ ግዳን ባሉ ደጋማ አካባቢዎች መከሰቱ ቦታና የአየር ንብረት ሳይከልለው መስፋፋት እንደሚችል ማሳያ ነው ይላሉ የክሊኒኩ ዳይሬክተር ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።